የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ አብሬያችሁ የማመሻው ጽዮን ግርማ ነኝ። የቀድሞ ከፍተኛ የኢህአዴግ ባለስልጣን አቶ በረከት ስምዖንና አቶ ታደሰ ጥንቅሹ ዛሬ ፍርድ ቤት ቀረቡ። ሩሎ ፍሎ የምንለውን የህገ በላይነት ሰዎች በሕግ ፊት እኩል የመሆናቸውን አጥፊ ትንሽ ትልቅ ድሀ ሀብታም ባለስልጣን ሳይል ሳይለይ የሚጠየቅበትን የሕግ የበላይነትን ለማሳየት ጅማሩ ነው ይወስዳል። በዝርዝር ዘገባው እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው ዘገባዎችም አሉን። ጋቢና ቪዮኤ አብራችሁን ካድማስ ተሻገሩ። ጋቢና ቪኤ ስ ር ወደ ቀዳሚው ዘገባችን እናልፋለን። በሙስና ወንጀል ተጠርጥረው በሕግ ጥላ ስር የሚገኙት የእነ አቶ በረከት ስምዖን ለፍርድ መቅረብ ከለብጦ ጋር በተያያዘ በህዝብ ዘንድ ጥያቄ ምልክት ውስጥ ገብቶ የነበረውን የህግ የበላይነት መስመር እየያዘ መምጣት ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። ነዋሪዎቹ ይህንን የተናገሩት ከትላንት ጀምሮ የእነ አቶ በረከትን ችሎት ለመከታተል በርካታ የባህር ዳር ከተማ ነዋሪዎች ከፍተኛ ፍርድ ቤት በተገኙበት ወቅት ከአሜሪካ ድምጽ ጋር በነበራቸው ቆይታ ነው። አስቴር ምስጋናው ዝርዝሩን ባህር ዳር አድርሰናለች በሙስና ወንጀል የተጠረጠሩት የቀድሞ የባዕዴን ከፍተኛ አመራር አቶ በረከት ስምኦንና አቶ ታደሰ ካሳ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተገኙበት ጉዳያቸው መታየት የጀመረው የተከሰሱበትን ዝርዝር የያዘውን ወረቀት ካነበቡ በኋላ የ62 ዓመቱ አዛውንት አቶ በረከት የዋስ መብታቸው ተጠብቆ የፍርድ ሂደቱ አዲስ አበባ እንዲሆን ፍርድ ቤቱን የጠየቁት ምክንያታቸው ደግሞ የልብና የደም መርጋት በሽታ ስላለብኝ የቤተሰብ ልዩ ድጋፍና እንክብካቤ ስለሚያስፈልገኝና ቤተሰቦቼ የሚኖሩትም አዲስ አበባ ስለሆነ ነው በማለት አቤቱታቸውን አሰምተዋል። አቶ በረከት ሌላው ያነሱት ነጥብ ደግሞ መብት የተከብሮ መከራከር አልችልም ነው ያሉት። ለዚህ ደግሞ እንደ ማስረጃ ያቀረቡት ትናንት በታሰርኩበት ዘጠነኛ ፖሊስ ጣቢያ በርካታ ወጣቶች በመገኘት ነፍሰ ገዳይና ሌባ እያሉ የመልካም ስምና ክብሬን አጉድፈዋል። ከዚህ ጋር በተያያዘ ትላንት ወደ ችሎት ለመምጣት ቢሞክርም የጸጥታው ጉዳይ አስተማማኝ ባለመሆኑ መቅረቱ ይሻላል ተብዬ ዛሬ እንድመጣ ተደርጓል። ቤተሰቦችም የፍርድ ሂደቱን መጥተው እንዳይከታተሉ ተደርገዋል። አቶ በረከት በማረሚያ ቤት ቆይታቸውም የሰብአዊ መብት ጥሰት ተደርጎብኛል ሲሉ ቅሬታ አሰምተዋል። ምግብ በሰዓቱ አልቀረበልኝም፣ ምሳና አራት ተብሎ አስር ሰዓት ላይ ነው የመጣልኝ ብለዋል። በጥቅሉ የሕግ የበላይነት በሌለበት አካባቢ መብት የተከብሮ መከራከር ስለማልችል ጉዳዬ ወደ አዲስ አበባ ይዛወርልኝ ሲሉ ፍርድ ቤቱን ጠይቀዋል። ሌላው ተከሳሽ አቶ ታደሰ ካሳ በበኩላቸው ከዚህ በፊት በክልሉ መንግስትና ሚዲያ ሌባና ዘራፊ እየተባል ስለቆየው ራሴን እንደ ተጠርጣሪ ሳይሆን እንደ እስረኛ ነው የምቆጥረው ካሉ በኋላ ከጥረት ኮርፖሬት ጋር በተያያዘ ለሚነሱ ጉዳዮች በክልሉ አመራርም ሆነ ሚዲያ ለክስ የሚያበቃኝን ማስረጃ አጠናክሬ ጨርሻለሁ ስለተባለ የዋስትና መብት የተጠብቆ ጉዳይን አዲስ አበባ ሁኝ መከታተል እንድችል ይፈቀድልኝ ሲሉ ፍርድ ቤቱን ጠይቀዋል። የጤና ችግርም እንዳለባቸውም አውስተዋል። አቃቢ ሕጉ በበኩሉ ተመዘበረ ካለው የሀብት መጠን ከፍተኛነት አንጻር ዋስትና እንዳይሰጣቸውና የተጠረጠሩበት ወንጀልም የተፈጸመው በአማራ ክልል በመሆኑ ጉዳያቸው በባህር ዳር እንዲታይ ፍርድ ቤቱን ጠይቋል። የጥረት ኮርፖሬትን በባለቤትነት ሲመሩ በነበረበት ወቅት የዳሽን ቢራ ፋብሪካ በዘጠና ሚሊዮን ዶላር ለአንድ እንግሊዝ ሀገር ለሚገኝ ካምፓኒ መሸጡን አረጋግጠናል። የተሸጠው ገንዘብ ግን ወደ ድርጅቱ አልገባም። የተሸጠበት ሰነድም በተደራጀ መልኩ አልተቀመጠም። ሰነዱን የማሰባሰብ መረጃ የማደራጀትና በኦዲት የማረጋገጥ ስራ ለመስራት ተጨማሪ ጊዜ ያስፈልገኛል ሲል አቃቢ ህጉ ችሎቱን ጠይቋል። ከዚህ ባለፈም ተጠርጣሪዎቹ ቀድሞ ከነበራቸው ተጽዕኖ ፈጣሪነት አቅም ከግምት ውስጥ በማስገባት በዋስትና ቢለቀቁ ሰነዶችን ሊያሸሹ ይችላሉ በማለት ጥያቄያቸውን ተቃውሟል። ግራ ቀኙን ያደመጠው ፍርድ ቤቱም የተመዘበረው ሀብት በአማራ ክልል ስለሆነ ጉዳዩ መታየት ያለበት በባህር ዳር እንዲሆን ፍርድ ቤቱ ወስኗል። የነበራቸውን ከፍተኛ የስራ ኃላፊነት ከግምት ውስጥ በማስገባት ልዩ ጥበቃ እየተደረገላቸው ከዛሬ ጀምሮ ማረሚያ ቤት እንዲያርፉ ፍርድ ቤቱ የወሰነ ሲሆን አቃቢ ህጉ ያቀረበውን የ14 ቀን ተጨማሪ የጊዜ ቀጠሮ በመፍቀድ ለየካቲት አንድ ቀን ቀጠሮ በመያዝ የዛሬ ውሎ አጠናቋል። በተያያዘ ዜና ከትናንት በስቲያ ጀምሮ እነ አቶ በረከት ስምኦን ባሉበት ዘጠነኛ ፖሊስ ጣቢያና ችሎት በሚካሄድበት ከፍተኛ ፍርድ ቤት በርካታ ወጣቶች ተገኝተዋል። አንዳንድ ወጣቶች ከአሜሪካ ድምጽ ጋር በነበራቸው ቆይታ የእነ አቶ በረከት መያዝ ሁሉም ሰው በህግ ፊት እኩል መሆኑን ማሳያ ነው ሲሉ ተናግረዋል። ጌታቸው ወንድም ባላለው ከባህር ዳር ነዋሪ ነኝ የህግ ባለሙያ ጠበቃል አሁን ለፍርድ ሊቀርቡ የተጠባበቅናቸው ያሉ ሰዎች በአለፈው ስርዓት ሰብአዊ መብትም ሆነ በሙስና ጉዳይ ትልቅ ግድፈት ሲፈጽሙ የኖሩ ናቸው ብዬ አምናለሁ። እኔ በግሌ በእርግጥ በፍርድ እስኪረጋገጥ ድረስ ነፃ ሆኖ የመገመት መብት አላቸው፣ ግን አዴፓ ወይም እንደ ክልሉ መንግስት እነዚህ ተጠርጣሪ የወንጀል ተጠርጣሪዎችን ከፍተኛ የመንግስት ባለስልጣን የነበሩ ሰዎችን ለፍርድ ማቅረቡ የለውጡን ሂደት መስመር የያዘ መሆኑን ያሳያል። ይሄ ጅምር ነው፣ የሚቀሩ አሉ፣ በተለይ ደግሞ በሰብአዊ መብት ጥሰት ስሜ ጀንበሬ ወርቄ ይባላል። በጠበቃና ህግ አማካሪ ነኝ። ቀደም ሲል በመንግስት ስልጣን ላይ የነበሩ አቶ በረከት ስምኦንና አቶ ታደሰ ካሳ የተባሉ መሪ ነበሩ። ነገር ግን በቅርብ ጊዜ ከማዕከላዊ ኮሚቴ አባልነት የወረዱ የነበሩ ሰዎች አሁን በሙስናና በተለያዩ ወንጀሎች ተጠርጥረው ይቀርባሉ ተብሎ ስለሆነ ነው እዚህ ችሎት ላይ እየጠበቅን ያለን። ያለ ነው ሕገ መንግስቱ መከበር የጀመረበት እለት ነው ብዬ አስባለሁ። ሰዎች ሁሉ በሕግ ፊት እኩል ናቸው የሚለውን መርህ የተረጋገጠበት እለት ዛሬ ነው ብዬ ወስዳለሁ። ለምን እነዚህ ሰዎች ቀደም ሲል ከበረሃ ትግል ጀምሮ መንግስት አገሪቱን የተቆጣጠረ አንስቶ የነበሩበት ፖለቲካዊ ውሳኔ፣ መንግስታዊ ውሳኔ ሲያደርጉ የነበሩ ሰዎች ናቸው። ነገር ግን አሁን በተጀመረው የለውጥ ሂደት ውስጥ አዴፓ ነበራቸው ስልጣን በማውረድ አሁን ደግሞ በስልጣን በነበሩባቸው ጊዜያቶች የፈጸሟቸው ወንጀሎች ላይ ጠርጥሬያቸዋለሁና ምርመራ ይጀመር ብሎ በህግ ጥላ ስር አድርጎ ማምጣቱ ትልቅ እንደ ትልቅ የለውጥ ሂደት ነው፣ እኔ ማስበው። ምክንያቱም ሩል ኦፍ ሎው የምንለውን የህገ በላይነት ሰዎች በህግ ፊት እኩል የመሆናቸውን አጥፊ፣ ትንሽ ትልቅ፣ ድሀ ሀብታም፣ ባለስልጣን ሳይለይ የሚጠየቅበትን የህግ የበላይነትን ለማሳየት ጅማሩ ነው ይወስዳል። አያይዘውም የፌዴራል መንግስትም ሆነ የክልሉ መንግስት ሀገሪቷን ለድህነት የዳረጉና የሰብአዊ መብት ጥሰት ያደረሱ ግለሰቦችን እየተከታተለ መያዝ አለበት ሲሉ አስተያየታቸውን ሰጥተዋል። ፌዴራል መንግስቱ ጥያቄ ውስጥ እንዳይወድቅ እነዚህ በትልልቅ ወንጀሎች፣ በሰብአዊ መብት ጥሰት፣ በትልቅ ሙስና ሀገሪቱን አደህተው እዳ በዳ አድርገው የወጡ ባለስልጣኖች ተሸሽገዋል የሚባሉባቸው ጠቅላይ አቃቢ ህግ በግልጽ መግለጫ ሰጥቷል። ባለፈው የስር ትዕዛዝ ወጦባቸው ግን እስካሁን ያልተያዙ ትልልቅ ባለስልጣኖች አሉ። ህዝቡ በመንግስት ላይ አመኔታ እንዲኖረው ከተፈለገ መንግስትም እንደ መንግስት ስራውን ማከናወን ህግ ማስከበር የመንግስት የመጀመሪያ ግዴታው ስለሆነ ይሄ መንግስትነቱን የሚያረጋግጥበት ስለሆነ እነዛ የተሸሸጉ ሰዎች መምጣት አለባቸው፣ ለህግ መቅረብ አለባቸው። ይሄ ምንም ያደራድር ጉዳይ አይደለም። ስለዚህ ፌዴራል መንግስቱ አሁን የጀመረውን የክልሉን ጉዳይ አይቶ ፌዴራል መንግስቱም እንደ ፌዴራል መንግስትነቱ እነዚህ ሰዎች ከተሸሸጉበት አድርገው አውጥቶ ለፍርድ ማቅረብ አለበት። ክልሎችም ለዚህ መተባበር አለባቸው። ሌሎች ክልሎች አለዛ ወንጀለኛ እየሸሸጉ የፌዴራል መንግስቱ አካል ሆኖ መቀጠል አይቻልም። ሞት ባይኖር መጎስ ይባላለሁኝ። ቦምብ ጥለሃል ተብዬ ተሰቃይቼ፣ በማላውቀው ነገር ተደብድቤ ታሰ ግንቦት ሰባት አባል ነ ግንቦት ሰባት እኔ ግንቦት ሰባት የሚባለውንም በዛዚ ጊዜ ስጠየቅ ነው እንጂ አላውቀው። ለህዝብ የሚቆም መንግስት እስከመጣ ድረስ አንድም ሰው በማያውቀው ነገር እየተደበደበ ንብረታችንም እንደተወረሰ ነው የቀረ። ስለዚህ ግን የህግ የበላይነት እያየነ እስከሆነ ድረስ ገና ዋናው የሚመነጠረው እነየታቸው አሰፋ ተያዙ የተባለ ጊዜ ነው። ዋናው አንድ ህወሓት የሚወድ ስለዚህ ግን አሁንም ይቀራል። የአማራ ክልል የራሳችን ሰው ሁላ እንዳለበት እንዲታወቅ ያስፈልጋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በአማራ ክልል እየታየ ካለው ጉዳይ በተጨማሪ በአቶ በረከት ስምኦን ላይ በፌዴራል ደረጃ የሚመሰረት ክስ እንደሌለ ጠቅላይ አቃቤ ሕግ አስታውቋል። በፌዴራል ደረጃ የእስር ማዘዣ የወጣባቸውን የቀድሞውን የደህንነት ኃላፊ አቶ ጌታቸው አሰፋን በቁጥጥር ስር ለመዋል እየተደረገ ያለው ጥረት መቀጠሉንም ጠቁመዋል። ጠቅላይ አቃቤ ህግ ይህንን የተናገሩት ባለፈው ሐምሌ በሶማሌ ክልል የተፈጸሙ ወንጀሎችን በተመለከተ ያደረገውን ማጣራት ይፋ ባደረገበት ጋዜጣዊ መግለጫ ነው። እስክንድር ፍሬው ተከታዩን ዘገባ ልኮልናል። በፌዴራል መንግስቱና በአማራ ክልል ገዢ ፓርቲ ውስጥ ከፍተኛ ስልጣን የነበራቸው አቶ በረከት ስምኦን በሙስና የተጠረጠሩበት ጉዳይ ዛሬ በባህር ዳር መታየት ጀምሯል። የተጠረጠሩበት ተጨማሪ ጉዳይ ይኖር እንደሆነ በክልል ደረጃ የተጀመረው የፍርድ ሂደትም በፌዴራል ደረጃም ይቀጥል እንደሆነ ጥያቄዎች የሚያነሱ ወገኖች አሉ። የፌዴራል ጠቅላይ አቃቢ ህግ ዛሬ የሰጠው አስተያየት ግን የአቶ በረከት ጉዳይ በአማራ ክልል ደረጃ ብቻ የተያዘ እንደሆነ የጠቆመ ነው። በዚሁ ጉዳይ ላይ የተጠየቁት የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር ዝናቡቱኑ ይህንኑን ያመለከቱት የእነ አቶ በረከትና የታደሰ አቶ ታደሰ ካሳ ሁላችንም እንደሰማ ነው። የአማራ ብሔራዊ ክልል መንግስት ጉዳዩን ይዞ ስለነበረ በዛ በኩል የሚፈጸም ይሆናል። በእኛ በኩል ይህን ተከትለን የተከተል ነው። የምርመራ ሆነ የክስ መዝገቦች አሉ። ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት የቀረቡት አቶ በረከት ስምኦን ፍርድ ቤቱ ባይቀበለውም ጉዳያቸው በአዲስ አበባ እንዲታይ ጠይቀዋል። ይህ ሊሆን የሚችልበት እድል ይኖር እንደሆነ የተጠየቁት የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ ተከታዩ መልሰዋል። ቅድም በተደጋጋሚ ገልጽ ያለው የአቶ በረከት በፌዴራል ደረጃ የተያዘ ጉዳይ ስላልሆነ ምንም እዚህ ላይ የምንለው ያለን የክልሉ ሬዝ አለው ብሏል። የሚመለከተው ክልሉን ስለሆነ የክልሉ መንግስት እና ይሄን ክስ የመሰረተው አካል ጉዳይ ነው የሚሆነው ማለት ነው። የፌዴራል ጠቅላይ አቃቤ ሕግ በዚህ መግለጫ የቀድሞውን የብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋን በተመለከተ ለቀረበ ጥያቄ ምላሽ ሰጥቷል። በከፍተኛ የሰብአዊ መብት ጥሰት ተጠርጥረው የስር ማዘዣ የወጣባቸውን እኚህን የቀድሞ የደህንነት ኃላፊ በቁጥጥር ስር ለመዋል እየተደረገ ያለው ጥረት አለመጠናቀቁን ነው ቃል አቀባዩ የገለጹት። ከዚህ ትግራይ ክልል ጋር ተያይዞ የነበረው ስናነሳ የነበረው አቶ ጌታቸው አሰፋ ከሰብአዊ መብት ጥሰት ጋር ተያይዞ የእስር ማዘዣ ወጥቶባቸዋል። ሰው የፌዴራል ማቅሮ ይሄን እየተከታተለ የሚያስፈጽም ነው የሚሆነው። በዚህ ረገድ ከትግራይ ክልል ጋር በተለየ ዳይሜንሽን የድርድርና መሰል ጉዳዮች እየተካሄዱ አይደለም። ያው በጋራ ተቀናጅተን እየሰራን ያለንበት ሁኔታ እንዳለ በዚህ ረገድ መረጃ ብዬ አስጥሮ ነው የሚሆነው። የፌዴራል ጠቅላይ አቃቢ ሕግ የዛሬው መግለጫ የሰጠው ከሐምሌ 28 እስከ 30ና ከዚያም በፊትና በኋላ በሶማሌ ክልል የተፈጸሙ ወንጀሎችን አስመልክቶ ያደረገውን የማጣራት ውጤት ይፋ ለማድረግ ነው። በዚሁ ወንጀል ከተጠረጠሩት 46 ሰዎች የክልሉን የቀድሞ ፕሬዝዳንት ጨምሮ ስድስቱ በቁጥጥር ስር መዋላቸውን አስታውሷል። አርባዎቹ ደግሞ በሌሉበት ክስ እንደሚመሰረትባቸውም አስታውቋል። በ46ቱም ሰዎች ላይ ክስ እንደሚመሰረት የሚጠበቀው የፊታችን ሰኞ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩ ዘገባ ያለ እጅ ተፈጥሮ እግሮቹንም እንደ እጆቹ እየተጠቀመ በሚማር የ16 ዓመት ወጣት ታሪኩ ሕይወት ላይ አተኩሮ የተቀናበረ ነው። ታሪኩ በአምቦ ሰንቀሌ አንደኛ ደረጃ ትምህርት ቤት መደበኛ ትምህርቱን ይከታተላል። ትምህርቱን በትጋት ለመከታተል እጅ አልባ መሆኑም አልገደበውም። የታሪኩን ታሪክ ናኮር መልካ እንዲህ ያጫውተናል። ትምህርቱን ሲያጠናቅቅ የአውሮፕላን አብራሪ መሆን ነው የሚፈልገው። በእጆቹ ግን አይደለም። በእግሬ አይሮፕላን ማብረር ነው ምኞቴና አላማዬ። እልሙን ለማሳካት በርትቶ እንደሚማር ይናገራል። ሁለት እጆቹ ባይኖሩም ከመማር እንደ ማንኛውም ተማሪ ደብተር ላይ ከመጻፍ ታሪኩን ያገደው እንደሌለ የሚማርበት ክፍል ገብቼ ለመታዘብ ችያለው ቁጭ ብሎ በእግሩ እንዲጽፍ የተመቻቸለት ወንበር ላይ አንዱ እግሩን ደብተሩን ለመያዝ ሌላውን ደግሞ እስክሪቢቶን እጀታ ለመያዝ እንዲያመቸው ቁጭ ብሎ ማስታወሻ ይወስዳል። እንዲጽፍ የተደረገውን ያሰፍራል። የደብተሩ ንጽሕና አላየ እንኳን በእግሩ በእጅ የጻፈውን ያስንቃል። ስዕል አስቦ ይስላል። አምስት ደቂቃ ባልሞላ ጊዜ ውስጥ አበባ ስሎ አሳይቶኛል። በእርግጥ ቀድመ ብትነግረኝና ነግረኝና አስቤበት ቢሆን ኖሮ ከዚህ የተሻለ ስዕል በእግሬ ስልልህ ነበር አለኝ። ታሪኮ በ 2010 ዓ ም በአምቦ ዩኒቨርሲቲ አወዳዳሪነት በአምቦ አንደኛ ደረጃ ትምህርት ቤቶች መካከል የተካሄደውን የስዕል ውድድር በማሸነፍ ተሸልሟል። ምን ስለ እንዳሸነፈ ማጫውቶኛል። በራ ኩመላባፉለን ፋኬ ደለጋባይ ካሴ በ2010 ዓ ም የአባይ ወንዝን ምስል ስዬ አምቦ ዩኒቨርሲቲ ሸልሞኛል። የተሰማኝን በህሊና የመጣውን እንስሳ የሚሆን እጽዋት ስላለሁ። የክፍል ጓደኛው ተማሪ ያር የተፈራ ይህንኑ ይመሰክራል። ለትምህርቱ በሚሰጠው ትኩረት ይጀምርና ስለ ጓደኝነታቸውም አውግቶኛል። ከስምንተኛ ኤን የመጣሁት ከታሪኩ ጋር ነው የምማረው። ታሬ ማለት እንግዲህ በጣም እንደምናውቀው በእግሩ ነው የሚጽፋው ግን በእግሩ ሲጽፍም አብዛኛው ጊዜ በጣም ነው ደስ የሚለው። እግር ኳስም ይጫወታል፣ ስዕል በጣም ይስላል፣ በትምህርትም አክቲቭ ነው። ቶፕ ቴን ውስጥ ምናምንም ይገባል፣ ያስጠናናል፣ እኛም ከእሱ ጋር እናጠናለን። እና ለትምህርት ፍላጎት በጣም ከፍተኛ ፍላጎት ነው ያለው። እና ታሪኩ ማለት ለእኔ እንደ ወንድሜ ነው። ይጫወታል፣ ከኛ ጋር ይደሰታል። የታሪኩ እንግሊዝኛ ቋንቋ መምህርት ብራኔ ጉታ ለጥንካሬውና ለትምህርቱ ስላለው ቆራጥነት የሚከተለውን ብላኛለች። ታሪኩ መርጋ የሚባለው ይሄ እንግዲህ እንደ እጅ አድርጎ በእግር የሚማር ተማሪ ነው እና በጣም ደስ የሚል ተማሪ ነው። ክላስ ውስጥም ብዙ እንቅስቃሴ የሚያረግ ነው። በጽሁፍ ደረጃ እንኳን በጣም ኳሊቲ ያለው ጽሁፍ ነው ያለው። በጣም ደስ ይላል፣ ግልጽም ነው ጽሁፉ። ፓርቲስፔትም በጣም ያረጋል። ከማንም ተማሪ በላይ ነው እዛ ውስጥ እንቅስቃሴ የሚያደርገው ማለት ነው። ስለዚህ ቪዥኑም በጣም ትልቅ ቦታ ነው። በጣም ጥሩ ነው። እዛም ይደርሳል ብዬ አምናለሁ። የታሪኩ ወላጅ እናት ወይዘሮ በላይነሽ ንጉሴ የልጃቸው አካል ጉዳት ተፈጥሮ የለገሰችው የእግዜር ስጦታ እንጂ አደጋ ያስከተለው አይደለም ይላሉ። ከወለዷቸው ስድስት ልጆች መካከል አራተኛው መሆኑን ገልጸው እድሜው አስራ ስድስት አመቱ ነው ብለዋል። የልጄ የወደፊት እጣ ፈንታ ግን ያሳስበኝ ነበር፣ እንዴት ይሁን ብዬ ሰጋ ነበር ብለዋል። ጫላጫጎየልጅ በ1994 ዓ ም ነው የተወለደው። እንደተወለደ ምን አደርገዋለው፣ እንዴትስ አሳድገዋለው፣ እንዴትስ ይማራል የሚል ስጋት ነበረኝ። ታዲያ እግዚአብሔር በችሮታው እግሮቹን እንደ እጆቹ አደረገለት። ይራመዳል፣ ይማራል። የስምንተኛ ክፍል ጎበዝ ተማሪ ነው። ጄሲካ ኮክስ የምትባል የውጭ ሀገር ዜጋ እንደ ኢትዮጵያውያን አቆጣጠር በ2006 ዓ ም በአዲስ አበባ ታሪኩን አግኝታ አነጋግራው ነበር። ጄሲካ ልክ እንደ ታሪኩ የእጅ አካል ጉዳተኛ ስትሆን በእግሯ አውሮፕላን ማብረር መቻሏን ለታሪኩ አጫወተችው። ያም የታሪኩን ትልቅ ሰው የመሆን ጉጉት እጥፍ አደረገው ይላሉ ወላጅናቱ። እንደሱ እጅ ሳይኖራት ነው የተወለደችው። ከአሜሪካ የመጣች ነጭ ናት። አይሮፕላን እንደምታበርም ነገረችው። ስለዚህ እንደ እርሷ ተምሬ አውሮፕላን አበራለሁ የሚል ነው ምኞቱ። ልጃቸው በሚቀጥለው አመት ዘጠነኛ ክፍል እንደሚገባ የሚናገሩት እናቱ ይህም እንደሚያስጨንቃቸው ገልጸዋል። ለምን ይሆን እና ከናፉ ገረፉን ብራት ምጫንኩን ኩታ ሰዴቴ ገረሰገሊት ደርባ በራቴ ሰደርካ ከነቀ አሁን ልጄ ከስምንተኛ ክፍል ወደ ዘጠነኛ ክፍል ያልፋል። እኔ ሀብት የለኝም። መጠጥ ሸጬ ነው የምተዳደረው፣ በላቤ ነው የምኖረውና ይህ ልጅ እንዴት አድርጎ ትምህርቱን ይቀጥላል የሚለው ያስጨንቀኛል። መንግስት እርዳታ ቢያደርግለትና ትምህርቱን ቢቀጥል እመኛለሁ። ምንም ያህል እልህ አስጨራሽ ፈተና ቢገጥመው ከትምህርቱና ትልቅ ሰው የመሆን ህልሙ እንደማያደናቅፈው ታሪኩ መልእክት አስተላልፏል። የማይማሩ ልጆች እኔን አይተው እንዲበረታቱ ማለትም እንዲማሩ ነው የእኔ ምክር። ተማሩ ይቻላል የሚል ነው መልእክቴ። ለአሜሪካ ድምፅ ናኮር መልካ ከአምቦ። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ናኮርላ ደረሰን ዘገባ እናመሰግናለን። የመፍረስ አደጋ የተጋረጠባቸውን የላሊበላ ውቅር አብያተ ክርስቲያናት ከጉዳት ለመታደግና ጥገና እንዲያገኙ ለማስቻል ከፈረንሳይ የመጣ የልኡካን ቡድን ጥናት እያካሄደ ነው። ቡድኑ ከኢትዮጵያ መንግስት ጋር በተደረገ ስምምነት ነው ዛሬ ወደ ስፍራው አቅንቶ የቅድመ ጥናት መርሃ ግብሩን እያካሄደ ያለው። የልኡካን ቡድኑ ከባለፈው ጥር 13 2010 ዓም ጀምሮ በስፍራው ተገኝቶ ጥናት ሲያካሄድ የቆየ ሲሆን ዛሬ ወደ አዲስ አበባ ተመልሷል። ነገ ደግሞ ከሚመለከተው የሚኒስቴር መስሪያ ቤትና ባለድርሻ አካላት ጋር በደረሱባቸው ጭብጦች ዙሪያ ውይይት ያደርጋሉ ተብሎ ይጠበቃል። መስፍን አራጌ ተከታዩን ዘገባ አልኮልናል። በ13ኛው መቶ ክፍለ ዘመን የተገነቡትና ዓለምን በአድናቆት አፍ ያስያዙት የላሊበላ ውቅር አብያተ ክርስቲያናት ዛሬ ላይ አንደበት አውጥቶ ባይናገሩም ጉስቁልናቸው የተጋረጠባቸውን ስጋት ይመሰክራል። ለዚህም ይመስላል ከሃይማኖት አባቶች እስከ ፖለቲካ አመራሩ ከምዕመኑ እስከ ጦማሪው የድረሱልን ጥያቄዎችን ሲያስተጋቡ የቆዩት ጥገናውን ጨምሮ ሌሎች ተያያዥነት ያላቸውን ተግባራት ለማከናወን ከ300 ሚሊዮን ብር በላይ እንደሚያስፈልግ ይፋ የሆነው ከወራት በፊት ነበር። ጉዳዩ የሚኖራቸው ባለድርሻ አካላትም የድርሻቸውን ለመወጣት እጃቸውን ዘረጉ። ከፌዴራሉ ቅርስ ጥናትና ጥበቃ፣ ከክልሉ መንግስትና ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰባ ሚሊየን ብር ገደማ ተገኘ። በዚሁ ሰሞን ነበር ከወደ ፈረንሳይ አንድ ዜና የተሰማው። ጠቅላይ ሚኒስትር አብይ አህመድ ፈረንሳይን በጎበኙበት ወቅት ከፕሬዚዳንት ኢማኑኤል ሆዋን ሚሼል ፍሬድሪክ ማክሮን እና ከሀገሪቱ ከፍተኛ ባለስልጣናት ጋር በላሊበላ ውቅር አብያተ ክርስቲያናት ዙሪያ መከሩ። ምክራቸው ፍሬ ይዞ የፈረንሳይ መንግስት ታላቁን የቅርስ ስፍራ ለመጠገን ወይም ለማስጠገን ታላቅ አጋርነቱን አረጋገጠ ይህንኑ ተከትሎ ነበር ስድስት ልኡካን የያዘ የጥናት ቡድን ከፈረንሳይ ተነስቶ ወደ ቀድሞዋ ደብረ ሮሃ ወደ ዛሬዋ ላሊበላ ከተማ የዘለቀው የልኡካን ቡድኑ ስራውን ለመጀመርም ሆነ ቀጣይ አቅጣጫዎችን ለማመላከት በቅርሱ ዙሪያ የተደረጉ ጥናቶች እንዲቀርቡለት ጥያቄ ማቅረቡን ነው በባህልና ቱሪዝም ሚኒስቴር የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኝ አባተ የሚናገሩት ከፈረንሳዮች ጋር የሚመጣው ነገር ማየት አስፈላጊ ስለሆነ ወደ አዲስ አበባ መጥተው ጥናቱን ማየት አለብን፣ ለፕሬዚዳንታችን ማቅረብ አለብን የሚል ጥያቄ ነው ያቀረቡት። አንደኛ እኛ ያስቀመጥነው እንደ አዲስ ረጅም ጊዜ መውሰድ የለበትም የተጠና ጥናት አለን። ችግሩ አሳሳቢ ነው። አሳሳቢም ስለሆኑ ነው ጠቅላይ ሚኒስትራችን ለፕሬዚዳንቱ የመጀመሪያ አጀንዳቸው አድርገው ያቀረቡት። ስለዚህ ፈጣን ምላሽ እንፈልጋለን የሚል ከኛ በሚኒስትሮች ደረጃ እንዲሁም በቅርስ ጥበቃ ባለሙያዎችም ውይይት ተደረገ። እስካሁን ድረስ ያሉ ጥናቶች ምንም ነገር ሳይቀር ስጡን የሚል ጥያቄ ነው የጠየቁት። በሶፍት ኮፒም በሀርድ ኮፒም ያሉንን ጥናቶች ሰጠናቸው። ማለት ይሄንን ካነበቡ በኋላ ላሊበላ ላይ መሄድ እንዳስፈልጋቸው የልሁካም ቡድን መጡ ከፈረንሳይ ስለዚህ ሰኞ ዕለት ሄዱ ስለዚህ እነሱ ምንድን ነው ያነበቡትን የጥናት ስራዎችን ካላቸው ልምድ አንጻር ሄደው ማየት የፈለጉትን ነገር አይተው መጨረሻ አርብ ላይ ደግሞ ውይይት ይደረጋል ስለዚህ አሁን የሚፈጽሟቸው ተግባራት በእናንተ የተጠኑ ወይም ደግሞ በሀገር ውስጥ የተጠኑ ጥራቶች እና በተጨባጭ መሬት ላይ ያለውን የቅርሱን ሁኔታ ሚዛን ካስገባ በኋላ ይሄንን ካዩ በኋላ እንግዲህ ለፕሬዝዳንታቸው ለሚመለከተው አካል ያቀርባሉ ማለት ነው ከዛ በኋላ በመንግስት ደረጃ የሚወያዩትን ተያይተው ይሄን እንሄዳለን የሚሉንን ነው እኛ የምንጠብቀው። እንግዲህ ጠግኑትም በገንዘብ የሚደግፉ ምናምን አናቅም ምን እንደሚሉ ማለት ነው። ስለዚህ እኛ የአስፈላጊ የሆነው ዶክመንት መሰጠናቸውን በላሊበላ ሂደዋል። እንግዲህ ሲመለሱ ምንድን ነው የሚለውን አርብ በሚደረግ ውይይት የምንሰማው ይሆናል። ማለት ጥናት ማድረጉ መልካም ቢሆንም ቅርሶቹ ላይ ከአንዣበበው አደጋ አንጻር ተግባራዊ እንቅስቃሴው እንዲፋጠን ጥሪ የሚያስተላልፉት የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ መምህር ቆሞስ አባ ጽጌ ስላሴ መዝገቡ ናቸው። ጥናቱ ጥሩ ነው። ቃል መግባታቸውንም ተስፋ ማድረጋችን ጥሩ ነው። ነገር ግን ወራት ቀርቶ ቀናት እንዲያልፉ አንፈልግም። አሁን ባለው በምናየው ችግር ፍልፍል አብያተ ክርስቲያናቱ በእድሜ ርዝመት ባልተጠና የጥገና ስራዎችና በሌሎች ምክንያቶች አደጋ ላይ ወድቀዋል የስልጣኔያችን አሻራ የማንነታችን መገለጫ የሆኑትን ቅርሶች የማስቀጠል ታሪካዊ ኃላፊነት አለብን ይላሉ የደብሮ አስተዳዳሪም ሆኑ የህዝብና የዓለም አቀፍ ግንኙነት ዳይሬክተሩ በተለይ አሁን ችግር ላይ ናቸው የሚባሉት በከፍተኛ ችግር እነዚህ መጠለያ የተሰራላቸው ቤተ ማርያም፣ ቤተ መድኃኔ ዓለም፣ ቤተ አማኑኤል እና ቤተ አባ ሊባኖስ የሚባሉት እነዚህ የስራቸውም ትልልቆቹ አብያተ ክርስቲያናት ናቸው። ችግራቸውም ከሌሎቹ ይልቅ እጅግ የተጎዱት ናቸው። ከእርጅናው ይልቅ የተለያዩ አጥኚዎች ወይም ተመራማሪዎች ለጥገና በማለት ብዙ ጉዳት አድርሰውበታል። በመሮ፣ በመቆርቆር በመዶሻ በመደብደብ የተለያየ ነገር በማድረግ ስለተጎዳ እንዲሁም ደግሞ ከፀሐይና ከዝናብ ለመከላከል ተብሎ የተሰራው መጠለያ ስጋት ሆኗል ነው። ይሄ ዳሱ መነሳት አለበት። ምክንያቱም የንፋስ መጠኑ በጨመረ ቁጥር የዛሬ አስራ አንድ ዓመት የተሰራውበት ንፋስ መጠንና አሁን ነገሮች እየተቀያየሩ ነው ስለዚህ ድንገት የሆነ ነገር የመፍረስ አደጋ ቢያጋጥመው የሚል ስጋቶች ይቀር ለህንፃ ቤተ ክርስቲያኑ መከለያ ተብሎ የተሰራው ግዙፍ ዳስ እግሩ ቤተ ክርስቲያናቱን በሚያገናኙ የውስጥ ለውስጥ መንገዶች አናት ላይ ነው የተተከለው። ዳሱ በከፍተኛ ጥንቃቄ ካልተወገደ በቀር እስካሁን በጥናት ያልተደረሰባቸውን ረቂቅ የሥነ ህንፃ ጥበቦች ጨምሮ ቅርሶቹ አደጋ ሊደርስባቸው ይችላል። እንደ ብዙሃኑ በሰባት ዓመታት ታስቦ የተሰራው ዳስ ዛሬ አስራ አንድ ዓመታትን አልፏል። የጊዜው መርዘም የህንፃዎቹን ህመም ያባብሳል ነው የተባለው። ሲሰራ ለሰባት አመት ጊዜ ያገለግላል ተብሎ ነበር። አሁን ከአስር አመት በላይ ሆነው። ሌላው ላዩ ላይ የተተበተበው ብረቱ በጣም ከባድ ብረት ነው። በክሬን ነው የተፈቀለው እንጂ በሰው ሸክም መንቀሳቀስ አይችልም። እያንዳንዱ ብረቱ ትንሹም እሾቹም እንኳ ቢሆንም። ስለዚህ ብረት ከባድ ከመሆኑ ባሻገር ደግሞ ነፋሱ ይህንን ኬንዳውን ከላይ ያለውን መጠለያውን አወዛውዞ ቢያነሳው ብረቶቹ ቢፈታቱ ብረቱ የሚወድቀው ከቤተ ክርስቲያን ጣራ ላይ ነው። ጣራው ደግሞ ለረጅም ጊዜ የቆየ የድንጋይ ብቻ ስለሆነ አይችለውም ከብረቱ የሃይማኖት አባቶችም ሆነ የምሁራኑ ስጋት የምእመኑም ሆነ የኢትዮጵያ ጭንቀት ምክንያታዊ ቢሆንም የተጀመሩት ተስፋ ሰጪ እንቅስቃሴዎች በተግባር እስኪለወጡ በትዕግስት መጠበቅ እንደሚያስፈልግ ተገልጿል። በተለይ የላሊበላ ውቅር አብያተ ክርስቲያናት አሰራር ልዩ ባህሪ የተላበሱ ልዩ ገጽታ የተጎናጸፉ በመሆናቸው ጥገናውን ለመጀመር ከፍተኛ ጥንቃቄ መውሰድ ይገባል። እንደ ዳይሬክተሩ የላሊበላ ከምንም በላይ ልዩ የሚያደርጋቸው ባህሪዎች አሉ። አንዱ ከአንድ ፍልፍል አብያት ድንጋይ መሰራት ከአለት የተፈለፈለ ነው። ሁለተኛውና ልዩ የሚያደርገው ደግሞ ከላይ ወደ ታች የተሰራ ነው። እንዲህ አይነት ቅርስ ሌላ ቦታ ተሰርቶ ቢሆንና ልምድ ቢኖር ኖሮ በአንድ ጊዜ ነከሌ ጋር ይመሳሰላል ብለህም ትሰራዋለህ። ለሁሉም የከበደ ነው። ህብረተሰቡ አሁን ፈጥኖ የሆነ ነገር እንዲደረግ የመፈለግ ነገር አለ። ይሄ መቆርቆር በጣም እጅጉን ፈልገ ነው። ግን ደግሞ ለባለሙያዎች ትንሽ ሩ መስጠት አለብን፣ ማዳመጥ አለብን። የመንግስት አጀንዳ ሆኗል። አሁን በጠቅላይ ሚኒስትራችን ሲያዝ የኢትዮጵያ ትልቅ ፕሮጀክት ሆኗል ማለት ነው። ባለሙያዎችም ወጣቶችም፣ ምሁራንም የአካባቢው ማህበረሰብ አጠቃላይ ለቅርስ ተቆርቋሪ የሆነ ህዝብ በትዕግስት ይሄንን ጉዳይ እንዲጠብቅና ሁልጊዜ ከጎናችን እንዲሆን ይሄ ያስፈልጋል። አባቶች በጸሎታቸው መጠንከር አለባቸው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። すいま በጣም ተወዳጅ ከሆኑት ዜማዎች አንዱ ነው። እንግዲህ አድማጮች የዛሬው የጋቢና ቪ ጉዞችንን በዚሁ ሙዚቃ ነው የምናጠናቀቀው። በፌስቡክ አቶ የአምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዌ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ጽዮን ግርማ ነበርኩ አብሬያችሁ። ሞክቤል ያቤሮ ሙዚቃውን በመምረጥ አልፈሪዶ አልሳንቶስ ደግሞ በአብሮን ነበር በስርጭት መሀንዲሱ። ደህና እደሩ። ነገ እንገናኝ።